ሳይንስና ቴክኖሎጂ በየዓመቱ የላቀ የምርምር ስራዎችን ላበረከቱ ሊቃውንት የሚሰጠው የኖቤል ሽልማት በዘንድሮ ዓመትም በተፈጥሮ ሳይንስ ማለትም በኬሚስትሪ፣ በፊዚክስና በሕክምና ሳይንስ ዘርፎች ለሰባት ተመራማሪዎች ሽልማት ተሰጥቷል። ባለፈው ሳምንት በተከናወነው የኖቤል ሽልማት የመጀመሪያው ተሸላሚ ዘርፍ የሕክምና ወይም የፊዚዮሎጂ ዘርፍ ነበር። እንደ ኖቤል ሽልማት ኮሚቴው በዚህ ዘርፍ አሜሪካውያኑ የሥነ ሕይወት ተመራማሪዎች ጋሪ ሩቭካን እና ቪክቶር አምብሮስ በዘርፉ የኖቤል ሽልማት አግኝተዋል። የሥነ ሕይወት ተመራማሪዎቹ ሽልማቱ የተሰጣቸው በሰውነት ህዋሳት ውስጥ የዘረመል እንቅስቃሴን የሚቆጣጠሩ ማይክሮ አርኤንኤ የተባሉ ጥቃቅን ሞለኪውሎችን በመተንተን መሆኑንም የኖቤል ጉባኤው ዋና ጸሐፊ ፕሮፌሰር ቶማስ ፐርልማን ገልጸዋል። በካሮሊንስካ ኢንስቲትዩት የሚገኘው የኖቤል ጉባኤ የ2024 የኖቤል ሽልማትን በፊዚዮሎጂ ወይም በሕክምና ቪክቶር አምብሮስን እና ጋሪ ሩፍኩን በማይክሮ አርኤንኤ ግኝትና ዘረመል ቁጥጥር ላይ ባለው ሚና በጋራ ለመሸለም ወስኗል። የኖቤል ኮሚቴው ምክትል ሊቀመንበር ፕሮፌሰር አሌ ካምፔ ግኝቱ በዘረመል ቁጥጥር ውስጥ አዲስ መስክ የከፈተ ትንሽ ሞለኪውል ሲሉ ገልጸውታል። ከካሮሊንስካ ኢንስቲትዩት አንድሬስ ሲሞን በበኩላቸው ግኝቱ መሰረታዊ ነው ይላሉ። ይህ መሰረታዊ ግኝት ነው። መሰረታዊ ግኝቶች ብዙውን ጊዜ እውቅና ለመስጠት ጊዜ ይወስዳሉ እና በእውነቱ በጣም አስፈላጊ መሆናቸውን ለማረጋገጥ ነው። እናም በዚህ ዓመት የዚህን ልዩ ግኝት አስፈላጊነት እውቅና ሰጥተናል። ተመራማሪዎቹ እንደሚሉት ተመሳሳይ ቅጂ ያላቸው የሰዎች ልዩ የዘረ መልኮድ በሰውነታችን ውስጥ ባሉ በእያንዳንዱ ሕዋሳት ኒውክለስ ውስጥ ይገኛል። የሁለቱ ሊቃውንት አዲሱ ግኝትም እነዚህ የሰውነት ህዋሳት ምን ማድረግ እንዳለባቸው መመሪያ ሰጭ ሆኖ ያገለግላል። ካይኖ ሀብዳይትስ ኤሌጋንስ በተባለው የክብትል እድገት ላይ ባተኮረው ጥናታቸው ሁለቱ የሳይንስ ሊቃውንት ማይክሮ አርኤንኤ የሚባሉትንና በዘረመል ቁጥጥር ላይ ቁልፍ ሚና የሚጫወቱትን ሞሎኪውሎች ምድብ አግኝተዋል። የዚህ ሞሎኪውል መገኘትም በሥነ ሕይወት መሰረታዊ አሰራር ላይ የነበረውን ግንዛቤ የለወጠ መሰረታዊ የሳይንስ ጽንሰ ሐሳብ ነው ተብሏል። የሊቃውንቱ ግኝት የህዋስ ተግባራትን እንዴት መቆጣጠር እንደሚቻል በማሳወቅም ለወደፊቱ እንደ ስኳርና ካንሰር ያሉ በሽታዎችን ለማከም ሊረዳ ይችላል የሚል ተስፋ ተጥሎበታል። ባለፈው ሳምንት በተካሄደው የኖቤል ሽልማት ፊዚክስ ሌላው የተፈጥሮ ሳይንስ የሽልማት ዘርፍ ነበር። በዚህ ዘርፍ አሜሪካዊ ሳይንቲስት ጆን ሆፕፊልድና ብሪቲሽ ካናዳዊ ሳይንቲስት የሆኑት ጆፈሪ ሂንተን ተሸላሚ ሆነዋል። ሊቃውንቱ ሽልማቱን ያገኙት ለሰው ሰራሽ አስተውሎት እድገት መንገድ በጠረገው የማሽን መማር ግኝቶችና ፈጠራዎች መሆኑንም የስዊድን የሮያል ሳይንስ አካዳሚ ዋና ጸሐፊ የሆኑት ሶት ሃንስ አልግሬን ገልጸዋል። ሽልማቱን የሰጠው የኖቤል ኮሚቴ ለማሽን መማር መሰረት የሆኑ ዘዴዎችን በመፍጠር በሳይንስ በምህንድስና እንዲሁም በእለት ተዕለት ኑሮ ላይ አብዮት አምጥተዋል ብሏል። በቶሮንቶ ዩኒቨርሲቲ የመሬት ፕሮፌሰር የሆኑት የ76 ዓመቱ ትውልደ እንግሊዛዊ ሂንተን በምስሎች ላይ የተወሰኑ አካላትን የመለየት ተግባርን የሚያከናውን ዘዴ ፈልስፈዋል። ለዚህም መነሻ የሆናቸው የሰው ልጆች አእምሮ መሆኑን ገልጸዋል። የ2024 የፊዚክስ የኖቤል ተሸላሚው ጆፈሪ ሂንተን ባለፈው ዓመት በአንድ የቴክኖሎጂ ኮንፈረንስ ላይ እንደ ገለጹት ሰው ሰራሽ የነርቭ መረብ ከእውነተኛው የሰው ልጆች የነርቭ መረብ ጋር ልዩነቱ ትንሽ ነው። እኛ ልክ እንደ ማሽን ነን። እኛ ድንቅ ነን። በማይታመን ሁኔታ የተወሳሰበ ማሽንም ነን። ነገር ግን ትልቅ የነርቭ መረብ ነን። ስለዚህ የሰው ሰራሽ ነርቭ መረብ እኛ ማድረግ የምንችለውን ሁሉ ማድረግ የማይችልበት ምንም ምክንያት የለም። በጎርጎሪያኑ 1980ዎቹ ሆፕፊልድ እና ሂንተን መረጃዎችን ለመለየት ፊዚክስን በመጠቀም ለዛሬው የሰው ሰራሽ አስተውሎት መንገድ ጠርገዋል። የሊቃውንቱ ስራ አሁን ማሽኖችን መማርና ማስታወስን እንዲለማመዱ አስችሏል። የፊዚክስ የኖቤል ኮሚቴ አባሉ ዴቪድ ሃቬላንድ በሽልማቱ ወቅት እንደገለጹት የነ ሂንተን የማሽን መማር ዘዴ ማሽኖችን ለማሰልጠን አስችሏል። የሰው ሰራሽ የነርቭ ትስስር ችግር መኖሩን ወይም እጢዎች እንዳሉ በሚታወቁባቸው ምስሎች ላይ ማሰልጠን ይችላል። መጀመሪያ ትስስሩን ማሰልጠን ከዚያም በምስሎቹ ውስጥ ችግሩን ለማግኘት በጣም ፈጣንና ቀልጣፋ ይሆናል። ወይም በፍጥነት ሊሰራ ሊሰራና በምርመራ ወቅት ሐኪሙ የበለጠ እርግጠኛ እንዲሆን ለመርዳት ይችላል። ያም ሆኖ ከአስደናቂ የሳይንሳዊ ግኝቶች እስከ ቀልጣፋ አስተዳደር ድረስ የሚያገለግለው የሰው ሰራሽ አስተውሎት ቴክኖሎጂ የሰው ልጅ በራሱ ፈጠራ ተበልጦ ከውድድር ውጭ ሊሆን ይችላል የሚል ስጋት መፍጠሩንም ተሸላሚው ገልጸዋል። የሰው ሰራሽ አስተውሎት አባት ተብለው የሚጠሩት ይንተን ቴክኖሎጂ ለወደፊቱ የሚያደርሳቸውን አደጋዎች በበለጠ ነጻነት ለመናገርም ባለፈው ዓመት ይሰሩበት ከነበረው የጎግል ኩባንያ ስራ ለቀዋል። በፕሪስተን ዩኒቨርሲቲ ፕሮፌሰር የሆኑት የ91 ዓመቱ ሆፕፊልድ በበኩላቸው በመረጃ ውስጥ ምስሎችንና ሌሎች ምስል ነክ ውህቦችን ማከማቸትና መልሶ መገንባት የሚያስችል አጋዥ ማህደረ ትውስታ ፈጥረዋል። ሆፒፊልድ የሰው ሰራሽ አስተውሎት ምቅና ገደብ የለሽ አቅም የሚረብሽ ነገር እንዳለው በመግለጽም የሂንተነን ስጋት ይጋራሉ። የፊዚክስ የኖቬል ኮሚቴ ሰብሳቢ የሆኑት ኤለን ሞንስ በበኩላቸው በማሽን መማርና በሌሎች የሰው ሰራሽ አስተውሎት ቴክኖሎጂዎች ላይ ስጋቶች መኖራቸውን ይገልጻሉ። የማሽን መማር ትልቅ ጥቅም ቢኖረውም ፈጣን እድገቱ የወደፊት እጣፈንታችን ላይ ስጋት ፈጥሯል። ስለሆነም የሰው ልጆች በጋራ በመሆን ይህንን አዲስ ቴክኖሎጂ ደህንነቱ በተጠበቀ በስነ ምግባር በታነጸና ለሰው ልጅ የላቀ ጥቅም በሚሰጥ መልኩ የመጠቀም ኃላፊነት አለባቸው። ሌላው የኖቤል ሽልማት ከሚሰጥባቸው የተፈጥሮ ሳይንስ ዘርፎች አንዱ የኬሚስትሪ ዘርፍ ነው። በዚህ ዘርፍ የኖቤል ኮሚቴው ዴቪድ ቤከር ዴሚስ ሀሳቢስና ጆን ኤም ጃምፐርን በዘርፉ የ224 የኖቤል ተሸላሚ አድርጎ መርጧል። የስዊድን የሮያል ሳይንስ አካዳሚ ዋና ጸሐፊ የሆኑት ሶት ሃንስ አልግሬን እንደገለጹት ሶስቱ ሊቃውንት የተሸለሙት በፕሮቲኖች ላይ ባደረጉት ምርምር ነው። የሮያል የስዊድን የሳይንስ አካዳሚ ዛሬ በኬሚስትሪ የ2024 የኖቤል ሽልማትን ግማሹን በአሜሪካ ዋሽንግተን ዩኒቨርሲቲ በኮምፒቲሽናል ፕሮቲን ንድፍ ለዴቪድ ቤከር፣ ግማሹን ደግሞ በብሪታንያ ከጎግል ዲፕ ማይንድ ለዴምስ ሐሳቢስ እና ለጆን ጃምፐር በፕሮቲን አወቃቀር ትንበያ ስራቸው በጋራ ለመስጠት ወስኗል። ይህ ምርምር ሕክምናንና የአዳዲስ መድኃኒቶችን አሰራር በእጅጉ እንደሚቀይርም ተስፋ ተጥሎበታል። በሰዎች ህይወት እንዲሁም በምድር ላይ ባሉ ህይወት ባላቸው ፍጥረታት ሁሉ ፕሮቲኖች በመላው የህዋሳት ተግባር እንቅስቃሴና መዋቅር ውስጥ ቁልፍ ሚና ይጫወታሉ። በዚህ ሁኔታ በሰው ልጆች አካል ውስጥ በሚገኙ ወደ 20 ሺህ የሚጠጉ ፕሮቲኖች እያንዳንዳቸው በጣም የተለያዩ ተግባራትን እንደሚያከናውኑ ይነገራል። ከዚህ አንጻር ፕሮቲን በሆነ መንገድ ስራው ከተሳሳተ በሽታና የአካል ጉዳትን ሊያስከትል እንደሚችልም ተመራማሪዎቹ ይገልጻሉ። ለዚህም ነው ፕሮቲኖች እንዴት እንደሚዋቀሩ መተንበይ ለብዙ አስርት ዓመታት በሕክምና ውስጥ ግብ ሆኖ የቆየው። የዘንድሮ ኬሚስትሪ ሽልማት ግማሹ ለዴሚስ ሃሳቢስና ለጆን ጃምፐር የተሰጠውም ይህንን ግብ አልፋ አልፋፍሎድ በተባለ የሰው ሰራሽ አስተውሎት መርሃ ግብር ጋር በማስተሳሰራቸው ነው። የኬሚስትሪ የኖቬል ኮሚቴ አባሏ ፐርኒላ ዋቱንግ ስታፍሸድ እንደሚሉት ይህ አወቃቀር እንደ ሌሎች መረጃዎች በጎግል ፍለጋ እንደሚገኝ ያስረዳሉ። አሁን የአሚኖ አሲዶችን አወቃቀር ቅደም ተከተል መውሰድ ይችላሉ። በመርህ ደረጃ በጎግል ፍለጋ ያድርጉ፣ እናም የፕሮቲን አወቃቀር ይገኛል። ይህንን ልዩና አዲስ ፕሮቲን ለመጀመሪያ ጊዜ የነደፉት የኖቤል ተሸላሚው ዴቪድ ቤከር ናቸው። ተመራማሪው ከዚያን ጊዜ ጀምሮ ብዙ ፕሮቲኖችን ፈጥረዋል። ቤከር እንደገለጹት ስራቸው ያተኮረው ችግር በመፍታት ላይ ነው። ስራው በጣም ያተኮረው ችግሮችን በመፍታት ላይ ነው እና አዲስ ፕሮቲን ስንቀርጽ ሁል ጊዜ የትኛውን የሕክምና ችግር ወይም የትኛውን የአካባቢ ችግር ለመፍታት እየሞከርን ነው ብለን እናስባለን። ቤከር እነዚያን ችግሮች ለመፍታት ያደረጉት ጥረት አሁን በኬሚስትሪ የ2024 የኖቤል ሽልማት ግማሹን አስገኝቶላቸዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። مالكم كثير